voice of America የአፍሪካ ቀንድ የአፍሪካ ተስፋ እየሆነ ነው ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ የጀመረችው ለውጥ በሀገር ውስጥም በአካባቢውም አዲስ ተስፋን እየዘራ እንደሆነም አመልክተው፣ ኤርትራ ላይ የተጣሉት ማዕቀቦች ፈጥነው እንዲነሱ ጠይቀዋል። የተባበሩት መንግስታት ድርጅት መስራች አባል የሆነችው ኢትዮጵያ ለድርጅቱ ቻርተር መጠበቅና ለመርሆቹ መሳካት በየመስኩ እያበረከተች ነች ያሉትን ተግባር ቀዳማዊ ኃይለሥላሴ ለዚሁ ጠቅላላ ጉባኤ ያደረጉትን ንግግር ማጣቀሻ ጭምር አንስተው አባል መንግስታቱን አስታውሰዋል። የጉባኤውን ሂደት እየተከታተለ ያለው ሶሎሞን አባተ ተጨማሪ አለው። የኢትዮጵያ የውጭ ጉዳይ ሚኒስትር ንግግራቸውን የጀመሩት የተባበሩት መንግስታት ድርጅት ጠቅላላ ጉባኤን እንዲመሩ ለተመረጡት የመጀመሪያዋ ሴት ፕሬዝደንት መልካም ምኞታቸውን በመግለጽ ነበር። ስለ ሰባተኛው የድርጅቱ ዋና ጸሐፊ ኮፊ አናን ሕልፈትም ሀዘናቸውን አሰምተዋል። የውጭ ጉዳይ ሚኒስትር ወርቅነህ ገበየው በዓለሙ መድረክ ላይ የንግግራቸው ማዕከል ያደረጉት የዛሬ ስድስት ወር አካባቢ ኢትዮጵያ የጀመረችውን የለውጥ ሂደት ሲሆን ሁኔታውን ሰላማዊ የስልጣን ሽግግር ሲሉ ጠርተውታል። ሲክስ መንዝስ ኤጎ ኤፒስፉል ትራንስፈር ኦፍ ፓወር ቱክ ፕሌስ ኢን ኢትዮጵያ። የዛሬ ስድስት ወር ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ተፈጸመ። ለውጦቹ በድፍን ሀገሪቱ በቁመትም በወርድም የተደገፉና የታቀፉ ናቸው። ፍትሃዊ፣ ሰላማዊ የተካከልና ጠንካራ ማኅበረሰብ መፍጠር ባለፉ መሠረቶችና ስኬቶቻችን ላይ ቆመን አዲስ ኅብረተሰብ የመገንባት የምንደግፈው ራዕያችን ነው። በእርግጥ ይህንን እምቅ መልእክት ያዘላረፍተ ነገር የውጭ ጉዳይ ሚኒስትሩ አላብራሩም። ለውጡ ግን በሀገሪቱ የፖለቲካና ማኅበራዊ ታሪክ ውስጥ አዲስ ምዕራፍ መክፈቱንና እውነተኛ ለውጥ እንዲመጣም ተጨባጭ ዕድሎችና ሁኔታዎችን መፍጠሩን ወደ መተንተን ነው የዘለቁት። የወጣቱን ሕዝባቸውን ተስፋዎች የሚመጡ የለውጥ እድሎች ብለዋቸዋል ዶክተር ወርቅና ዊ አር ወርኪንግ ቱደይ ቱ ዋይድን አንድ ዲፕን ዘ ሪፎርም ነሰሰሪ ቱ ፕሮሞት ዛሬ እየሠራን ያለ ነው። ዲሞክራሲያዊ አስተዳደርና የሕግ የበላይነትን ለማስፈን የሚያስፈልጉ ማሻሻያዎችን ማድረግ ነው። አግባብ የሆነ አሰራርና ፍትሕን ለማበረታታት የሚያስፈልጉ የተሻለ የገንዘብ አስተዳደርን ለመፍጠር የሚያስችሉ በመላ አስተዳደሩ ውስጥ ግልጽነትና ተጠያቂነትን ለማራመድ የሚያበቁ የሕዝብ ተሳትፎና የተዋጣለት ዲሞክራሲን ወደ መዘርጋት የሚወስዱ ማሻሻያዎችን እያደረግን ነው። ኢትዮጵያውያን ባለፉ ጊዜያት በብዙ ችግሮች ውስጥ ማለፋቸውንና በችግር ጊዜም ያላቸውን ጥንካሬ ያስታወሱት የውጭ ጉዳይ ሚኒስትር ወርቅነህ አሁንም ሀገሪቱ ፈተናዎችን እየተጋፈጠች መሆኗን ተናግረዋል። ይሁን እንጂ የምጣኔ ሀብት እድገትና በሁሉም ዘንድ በተመጣጠነ ሁኔታ የሚዳረስ ልማትን ለመዘርጋት መንግስታቸው እየጣረ መሆኑን አመልክተዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር የሀገሪቱን የወደፊት አቅጣጫ ሊወስኑ የሚችሉ እርምጃዎችን እየወሰደ መሆኑን ተናግረዋል። መግባባትና ይቅርታ እንዲሰፍንም እየጣረ እንደሆነ ጠቁመዋል። ሙስናን፣ የሰብአዊ መብቶች ረገጣና የመልካም አስተዳደር እጦትን የመሳሰሉ የልማት እንቅፋቶችን ለማስወገድ እየሰራ ነውም ብለዋል። የጠቅላይ ሚኒስትሩ ያለፉ ወራት እንቅስቃሴዎች በኢትዮጵያ ላይ ብቻ የተወሰኑና ያተኮሩም አይደሉም። በውጭ ጉዳይ ሚኒስትሩ ማብራሪያ፣ ባለፉት ሦስት ወራት ውስጥ ጠቅላይ ሚኒስትሬ በተመሳሳይ ሁኔታ በመላ አፍሪካ ቀንድ የእርቅ ሂደት ጀምረዋል። ይህ በአፍሪካ ቀንድ ሀገሮች መካከል እየተካሄደ ያለ የእውነተኛ መግባባት ሂደት መጀመሪያ ነው። ኢትዮጵያና ኤርትራ የሀያ ዓመታት ባላንጣነትን አስወግደው የጀመሩትን አዲስ ሕይወት፣ ሶማሊያና ኤርትራ ተግባብተው የዲፕሎማሲ ግንኙነት እንደገና መጀመራቸውን፣ የኤርትራና የጅቡቲ ፕሬዚደንቶች ጅዳ ላይ ተገናኝተው መጨባበጣቸውን ለጠቅላላ ጉባኤው ተናግረዋል። ሁኔታው ለአፍሪካ ችግሮች አፍሪካዊ መፍትሄዎችን የመፈለግ ተጨባጭ ማሳያ እንደሆነም አመልክተዋል። ለጸጥታ ጥበቃ ምክር ቤቱም የኢትዮጵያው የውጭ ጉዳይ ሚኒስትር ስለ ኤርትራ አቤቱታ አቅርበዋል። ኢንላይት ኦፍ ዚስ ኢምፖርታንት ኤንድ ፖዚቲቭ ዲቨሎፕመንት ኢት ኢዝ ኦንሊ አፕሮፕሬት ኤን ታይምሊ ዛት ከዚህ ጠቃሚና ገንቢ የለውጥ ሁኔታ ጋር ተያይዞ አሁን የጸጥታ ጥበቃ ምክር ቤቱ በኤርትራ ላይ ተጥለው የቆዩ ማዕቀቦችን ያለ አንዳች መዘግየት ለማንሳት መንቀሳቀስ ያለበት አግባብነት ያለውና ትክክለኛም ጊዜ ነው። በደቡብ ሱዳንም ያለው ሁኔታ አበረታች መሆኑን በተቀናቃኞቹ የመንግስትና የተቃዋሚ ኃይሎች መካከል የተፈረሙ የሰላም ስምምነቶችን አንስተዋል። ስለሆነም በአፍሪካ ቀንድ ጠንካራ የተስፋ አየር እየነፈሰ ነው ሲሉ የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ቀደም ሲል ያስተላለፉትን መልዕክት በድጋሚ አስታውሰዋል። የግጭትና የመጠራጠር አባዜ እየተወገደ ነው። ኢንዲድ ሆርን ኦፍ አፍሪካ ኢዝ ቢካሚንግ እውነትም የአፍሪካ ቀንድ የአፍሪካ ቀንዲል እየሆነ ነው። የጠመንጃዎች አፈሙዝ ጭጭ እንዲል እንዲህ ዐይነት አበይት እርምጃዎች እየተወሰዱ ባለበት ጊዜ ድህነትን ለመዋጋት የሚያስችል ሂደት የአካባቢያዊ ቁርኝት ማዕቀፍን ማስፈን ደግሞ የዚያኑ ያህል አስፈላጊ ነው። ኢትዮጵያ እያደረገች ያለችው እንቅስቃሴ በአካባቢውና በአፍሪካ ደረጃም ሊፈጠር ለሚገባው ቅንጅትና ትብብር ያለውን ትርጉም ተቋቁመዋል የውጭ ጉዳይ ሚኒስትሩ። የተባበሩት መንግስታት ድርጅት መስራቿ ኢትዮጵያ ለተባበሩት መንግስታት ድርጅት መርሆች መጽናት ያላት ቁርጠኝነት ዛሬ የተፈጠረ እንዳልሆነ እና በጽናትም እንደምትቀጥልባቸው ነው የውጭ ጉዳይ ሚኒስትሩ የተናገሩት። ለዚህ እማኝነትም ቀዳማዊ ኃይለስላሴን ጠርተዋል። As Emperor Haile Selassie of Ethiopia stated in his address to the General Assembly in October 1963, የኢትዮጵያ ንጉስ ኃይለ ስላሴ በ1956 ዓ.ም ለጠቅላላ ጉባኤው ባደረጉት ንግግር የተባበሩት መንግስታት ድርጅት የሰው ልጅን እጹብ ድንቅ የሆኑ ጥማቶችና ፍላጎቶች ያቀፈ እንደሆነ ተናግረው ነበር። በመንግስታት መካከል ግጭቶች ቢነሱ ያለ ኃይል በንግግርና በድርድር መፍታት፣ የሰብአዊ መብቶችንና የመሠረታዊ ነጻነቶችን የዘር፣ የጾታ፣ የቋንቋ፣ የሃይማኖት ልዩነት ሳይኖር መከበራቸውን ማረጋገጥ፣ የዓለምን ሰላምና ደህንነት ማስጠበቅ። እነዚህ ሐሳቦች ዛሬም አስፈላጊነታቸው ጠንክሮ እንደጸና ነው። ኢትዮጵያ በሰላም ማስከበር ተልዕኮች ያላትን የጎላ ተሳትፎ አሁንም የጸጥታ ጥበቃ ምክር ቤቱ ተለዋጭ አባል ሆና እያከናወነች ያለችውን ተግባር አንስተዋል። ኢትዮጵያ ትቀጥላለች። ኢትዮጵያ ኢዝ አንድ ዊል ኦልዌይስ ሪሜን ፈርምሊ ኮሚትድ ቱ ኤክሰርቲንግ ኢትዮጵያ ሰላማዊ፣ የተካከለ ኑሮ ያላቸውና ጠንካራ ህብረተሰቦች በአካባቢያችን በመላ አፍሪካም እንዲፈጠሩ የሚደረጉ ጥረቶችን ለመደገፍ የሚቻላትን ሁሉ ለማከናወን ያላት ቁርጠኝነቷ የጸና ነው። የተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ እስከ ፊታችን ሰኞ ይቀጥላል። የኤርትራ የውጭ ጉዳይ ሚኒስትር እንደሚናገሩ በመርሃ ግብር የተያያዘው ለነገ ነው። የጅቡቲ የውጭ ጉዳይ ሚኒስትር ትናንት ተናግረዋል። የድርጅቱ የዘንድሮው ጠቅላላ ጉባኤ መርህ የተመድን የድርጅቱ ሪፒት የድርጅቱ የዘንድሮ ጠቅላላ ጉባኤ መርህ የተባበሩት መንግስታት ድርጅትን ለሁሉም ጥቅም ያለው ለሁሉም ትርጉም ያለው እናድርግ የሚል ነው። ለአሜሪካ ድምፅ ሶሎሞን አባተ ነኝ። ከመንግስታቱ ድርጅት ሰባ ሦስተኛ ጠቅላላ ጉባኤ ኒውዮርክ።